የትላንቱን የሶማሊላንድ ምርጫ ለመታዘብ በስፍራው የተገኙት ከአስር አገራት የተውጣጡ ዲፕሎማቶች ግልጽ የሆነ የምራጮች ምዝገባና የእጩዎች ጥቆማ ሂደት አድርጓል ሲሉ የሶማሊላንድ ብሔራዊ ምርጫ ኮሚሽንን አድንቀው ተናግረዋል። ዲፕሎማቶቹ በመግለጫቸው አያይዘውም ነፃና ገለልተኛ አሰራርን ለማረጋገጥ ላደረገው ጥረትም ኮሚሽኑን አመስግነዋል። ከዩናይትድ ስቴትስ፣ ከእንግሊዝ፣ ከጀርመን፣ ከዴንማርክ፣ ከስዊድን እና ከሌሎች አምስት አገራት የተውጣጡት ዲፕሎማቶች ዲሞክራሲና የተጠያቂነት አሰራርን ለማጠናከር ከሶማሊላንድ ጋር በመተባበር እንደሚሰሩ ተናግረዋል። ይህ በእንዲህ እንዳለ በግጭት ሳቢያ አንዳንድ አካባቢዎች የምርጫ ጣቢያዎች ሳይከፈቱ ቢቀሩም ምርጫው በአጠቃላይ ሰላማዊ ነበር ብለዋል። ቲም ኮል የሶማሊላንድ ምርጫ ዓለም አቀፍ የታዛቢ ቡድን ተጠሪ ናቸው። በሶማሊላንድ ምርጫ ኮሚቴ ተጋብዘው የመጡ ሀያ ስምንት ዓለም አቀፍ ታዛቢዎች ያሉበትን ቡድን መርተው ነው ወደዚያ ያቀኑት። ጠዋት የድምፅ መስጫ ጣቢያዎች ሲከፈቱ ጀምረን ምርጫውን ሂደት ታዝበናል። ከጠዋቱ 12 ሰዓት ተኩል ጀምረው በአንድ ሰዓት የምርጫ ጣቢያዎቹ እስከሚከፈቱ ጠብቀዋል። ከዚያም በኋላ ክልሎቹ የምርጫውን ሂደት ታዝበዋል። በተለያዩ የምርጫ ጣቢያዎች በመኪና እየተዘዋወሩ በእያንዳንዱ ጣቢያ ለሰላሳ ደቂቃ ያህል እየቆዩ ሂደቱን ተከታትለዋል። ከዚያም በኋላ የምርጫ ጣቢያዎቹ ሲዘጉና የድምፅ ቆጠራውን ተመልክተዋል። የድምፅ መስጫ ሳጥኖች ድምፆቹ የተቆጠሩ ወደሚመዘገቡበት የወረዳ ማዕከሎች ሲጓጓዙም ተከታትለዋል። አንድ መቶ አርባ ስድስት የምርጫ ጣቢያዎችን መጎብኘታቸውንና በአንዳንድ አካባቢዎችም አስተዳደራዊ ችግሮች ማየታቸውን የገለጹት ኮል በሌሎች አካባቢዎች ደግሞ የምርጫ ስርዓቱን ሳይከተሉ ሲቀሩ ማስተዋላቸውን አመልክተዋል። ይሁንና ቡድናቸው በአጠቃላይ ሰዎች በምርጫው ለመሳተፍ ያላቸውን ፍላጎትና ጉጉት መታዘቡን እንዲሁም ምርጫው ሰላማዊ እንደነበር አስረድተዋል። um well in some parts of somaliland obviously election the polling stations didn't open because of conflict um so that's one እንግዲህ በአንዳንድ የሶማሌላንድ አካባቢዎች ያው ግጭት በመኖሩ የምርጫ ጣቢያዎች አልተከፈቱም። አንዳንድ ድምፅ ሰጪዎች ያጋጠማቸው ችግር እሱ ነው። ረዣዥም ሰልፎች ነበሩ። እርሱ የምርጫው አዎንታዊ ገጽታም ተደርጎ ሊወሰድ ይችላል። በሌላ በኩል ደግሞ መራጮች ለረጅም ጊዜ ተሰልፈው መጠበቅ ነበረባቸው። ስለዚህ እንደ እውነቱ ከሆነ ዋና ዋና ችግሮች እነዚህ ነበሩ። አንዳንድ የአፈጻጸም ችግሮች ነበሩ ማለት ይቻላል። ለምሳሌ የምርጫ ጣቢያዎች በሰዓቱ አለመከፈት፣ በአንድ ሰዓት መከፈት ሲገባቸው ዘግይተው የተከፈቱ አሉ። ይሄ በዋና ከተማዋ ሀርጌሳም ታይቷል። ከስድስቱ የሶማሊላንድ ግዛቶች የተሰበሰቡ የድምፅ መስጫ ኮረጆዎች ተጠቃለው እንደገቡ የድምፅ ቆጠራ እንደሚጀመር ታዛቢዎቹ ተናግረዋል። የምርጫው ውጤት ይፋ እስኪደረግም Uh, so it will be sometime next week before we know uh, the final results, so I'm not sure exactly which day that could be because all of those things go. በዚህ ቀን ማለት አይቻልም። ምክንያቱም የሎጂስቲክ ችግሮች ሊከሰቱ ይችላሉ፣ መኪና ሊበላሽ ይችላል፣ ስለዚህ ጊዜ ሊወስዱ ይችላሉ፣ ወይም ደግሞ ቶሎ ሊከናወንም ይችላል። ይሄ ደግሞ በየትኛውም ሀገር ሊያጋጥም የሚችል ነገር ነው። ስለዚህ ውጤቱ እስኪታወቅ ጥቂት ቀናት ሊወስድ ይችላል። ከአንድ ነጥብ ሁለት ሚሊዮን በላይ ሰዎች ድምጻቸውን ለመስጠት የተመዘገቡ ሲሆን እንደ አውሮፓውያን የዘመን አቆጣጠር ከ203 አንስቶ በሶማሊላንድ ምርጫ ሲካሄድ የአሁኑ አራተኛው ነው። ሶማሊላንድ እንደ አውሮፓውያን የዘመን አቆጣጠር በ1991 ከተቀረው ሶማሊያ ተገንጥላ የራሷን አስተዳደር ብትመሠርትም እስካሁን ግን ዓለም አቀፍ እውቅና አላገኘችም። በአንጻሩ ሶማሊያ አሁንም ሶማሊላንድን የግዛቷ አካል አድርጋ ትቆጥራለች።